Bambino. ጋቢና ቪኦኤ ሰላም፣ ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነው ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው የጋቢና ጉዞ በርካታ እንግዶችን አሳፍረናል። ለ30 ደቂቃዎች አብረን እንጓዝ። ቀዳሚው ከወራቶች በፊት በቀድሞ ፍቅረኛዋ የአሲድ መደፋት ጥቃት የደረሰባት የዳንግለዋ ወጣት አጥቂዋ በፍርድ ቤት የ18 ዓመት ጽኑ እስራት ተፈርዶበታል። ቀዳሚ ነገር ተፈታ። በሌላው ዘገባችን በኢትዮጵያ በተለይ ወጣቶችን በማህበራዊና ፖለቲካ ጉዳዮች እንዲነቁ በማስቻሉና ና በውስጠ ወይራ መልክቱ የሚታወቀው እያዩ ፈንገስ የአንድ ሰው የመድረክ ተውኔት ወደ ዩናይትድ ስቴትስ መጥቷል። ባለፈው ጦር ልብ ዳይመንድ ምናምን የሚባለውን የካርታ ጨዋታ አያውቁትም አሉ። በኋላ ሲጣራ እነሱ የለመዱት በቤት ካርታ መጫወት ከነዋሪነት ኢትዮጵያ ኢትዮጵያዊ መልክም ኢትዮጵያዊ ልብም ስላለ አንደኛ እሱ ነ፣ ሁለተኛ ትምህርቴም ስነ ልቦና ነው፣ ሁለተኛው ማይነሪስ ሶሲዮሎጂ ነው። ከኢትዮጵያ የማህበረሰባዊ ፖለቲካ ስላቅ ስንወጣ የዩናይትድ ስቴትስ የፕሬዝዳንታዊ ምርጫ ድራማን እናገኛለን። አሜሪካውያን ነገ ፕሬዝዳንታቸውን ይመርጣሉ። ኢትዮጵያውያን ስለ ዩናይትድ ስቴትስ ምርጫ ምን ይላሉ ጠይቀናል። ኢትዮጵያውያኖች የአሜሪካን የምርጫ አስተሳሰብ ብናራምድ እጅግ በጣም የተሻለ ደረጃ እንደርሳለን ብዬ አስባለሁ። ዶናልድ ትራምፕ በጣም ኮንዘርቫቲቭና ወጋ አጥባቂ፣ ወጋ አጥባቂ የሚባለው ነው። ባለፈው ሳምንት ለፕሬዝዳንታዊ እጩነት ራሱን ያቀረበው ኃይለ ገብረ ስላሴ ደግሞ ፕሬዚዳንት ሆኖ ተመርጧል። የኢትዮጵያ አትሌቲክስ ፌዴሬሽን አትሌት ኃይሌ ገብረ ስላሴ ለቀጣዩ አራት ዓመት የፌዴሬሽኑ ፕሬዚዳንት አድርጎ በምርጫ ተይሟል። ኢትዮጵያዊው ምግብ አብሳይ ማርከስ ሳሙኤልስን የዛሬ የጋቢናችን እንግዳችን አድርገነዋል። I የክትፎ ነገር አይሆንልኝም፣ ምክንያቱም የባለቤቴን አስደናቂ የሆነ የጉራጌ ምግብ ባህል ስለማደንቅ ክትፎ ማኒ ጠላል። ማርከስ ሳሙኤል ሰን። ለማንኛውም ጋቢና ቪዮኤ ሁሉን ይዟል። አብራችሁን ካድማስ ተሻገሩ። ዜናን እናስቀድም። እንደምናመሻችሁ። የጋቢና ቪኦኤ አድማጮች አጠርላሉ፣ የምሽቱ ዜናዎች ጽዮን ግርማ ነኝ። ሰማያዊው ፓርቲ በአዲስ አበባ ከተማ በተለያዩ የፖሊስ ጣቢያዎች አንዳንድ የአመራር አባላትን ጨምሮ ከሰማንያ በላይ አባሎቹና ደጋፊዎቹ መታሰራቸውን አስታወቀ። ከእነዚህም መካከል ፍርድ ቤት የቀረቡት ሶስት ብቻ መሆናቸውን የገለጹ አንድ የፓርቲው አመራር አባል ፖሊስ የፍርድ ቤት ትዕዛዝን ባለመቀበል በዋስ የተፈቱ አንዲት አመራር አባል በእስር እንደሚገኙ የፓርቲው ቃል አቀባይ አቶ ሰለሞን ተሰማ ተናግረዋል። በአሁኑ ሰዓት ሁለት የስራ አስፈጻሚ አባላቶቻችን የውጭ ጉዳይ ኃላፊያችን አቶ አበባ አካሉ እና የሴቶች ጉዳይ ኃላፊያችን ወይዘሪት ብሌን መስፍን በቁጥጥር ስር ሲገኙ የብሔራዊ ምክር ቤት ሰብሳቢያችን አቶ ይነቃቸው ከበደ እና ሌሎች የምክር ቤት አባሎቻችን በእስር ላይ ነው የሚገኙት። ከዚህ በተጨማሪ ከሰማኒያ አምስት በላይ የሚሆኑ ደጋፊዎቻችን በአራት ፖሊስ ጣቢያዎች ውስጥ ብቻ ሰማኒያ አምስት የሚደርሱ ደጋፊዎቻችን በእኛ ኬዝ ሰማያዊ ምክንያት ታስረው ይገኛሉ። የሰማያዊ ፓርቲ ባቀረበው አቤቱታ የፖሊስን ምላሽ ለማግኘት አልተቻለም። የኢትዮጵያ መንግስት በውጭ ሀገር የሰላማዊ ሰልፍ ላይ የተሳተፉ ሰዎችን ቤተሰቦች አስሯል፣ ሲል የመብት ድርጅቱ ሂዩማን ራይትስ ዎች አስታወቀ። በቁጥጥር ስር ከዋሉት መካከል በአውስትራሊያ በሰኔ ወር ሰላማዊ ሰልፍ ላይ የተሳተፉ ኢትዮጵያዊ በእድሜ የገፉ ወላጅናት እንደሚገኙበትም ታውቋል። የዚህ ግለሰብ ሶስት ወንድሞችም የደረሱበት መጥፋቱን የመብት ድርጅቱ ኮንኗል። በዩናይትድ ስቴትስ የአየር ኃይልና ወታደራዊ አማካሪዎች የሚደገፉ በኩርዶች የሚመሩ የሶሪያ ወታደሮች ዛሬ በራቃ በስተሰሜን ከባድ ውጊያ ካካሄዱ በኋላ የእስራኤል የእስልምና መንግስት ነኝ የሚለው ቡድን ቁጥጥር ስር የነበሩ በርካታ ቦታዎችን አጥለቅልቀዋል የሶሪያ የሰብአዊ መብት ድርጅት ታዛቢ ወይም ኦብዘርቫቶሪ እንደሚለው ግን ጥቃቱ ከተጀመረ ሶስተኛውን ቀን ቢይዝም ምንም ተጨባጭ እርምጃ የለም ሮይተርስ የዜና ወኪል እንደዘገበው እስላማዊ መንግስት ነኝ የሚለው ቡድን ለመከላከያ አምስት መኪና ላይ የተመድ ፈንጆች ተጠምደዋል አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዞችን ከአሜሪካ ድምፅ ሬዲዮ ይቀጥላል ሄኖክ ሰማእግዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን ጋቢና ቪኦኤ ቀዳሚው የምሽቱ ዘገባ ወደ ዳንግላ ከተማ ይወስደናል። በቀድሞ ፍቅረኛዋ የአሲድ መደፋት ጾታዊ ጥቃት የደረሰባት መሰረት ንጉሴ ጉዳይ በፍርድ ቤት እልባት አግኝቷል። ፊቷና ሰውነቷ ላይ አሲድ በመድፋት በፊቷ እንደዚሁም በሰውነቷ ላይ ከፍተኛ ጉዳት ያደረሰባት ግለሰብ በፍርድ ቤት ጥፋተኛ ተብሎ የ18 ዓመት ጽኑ እስራት ተበይኖበታል። ፍርዱ በተሰጠበትም ወቅት በቦታው ተገኝታ ነበር። የህግ ባለሙያዋ ወይዘሮ ሳባ ገብረ መድን ደግሞ የኢትዮጵያ ሴቶች ማህበራት ቅንጅት ዋና ኃላፊ ናቸው። በአጠቃላይ በሴቶች ላይ የሚደርሱ ጥቃቶች በህግ ከለላ እያገኙ ቢመጡም አሁንም የግንዛቤ እጥረት አለ ይላሉ። ሁለቱንም መስታወት አነጋግራለች። መሰረት እንዴት ነሽ? ተሻለሽ? በጎ ነሽ? አሁን እንዴት ነው ህመምሽ?

እኔ ደህና ህክምና ነው የምፈልገው ነ ከዚህ ውስጥ ኔ ሀገር ውስጥ ኔ ከዚህ በኋላ መሰራት አልፈለግኩም። አሲዱን ያፈሰሰብሽ ልጅ ፍርድ ተሰጥቶታል አይደለም? ሰሞኑን ያንን በማስማት ነበር የደወልኩልሽ። አዎ፣ ፍርዱ ያን አክል ባይሆንም ቢያንስ እኔ ጥሩ ነው ብያለሁ። አስራ ስምንት አመት ፈርዶበታል። ሌላ ወንጀል ስለሌለበት እንጂ ያው ዞሮ ዞሮ ለኔ ያክል አቅዳጅ ነገር አይሰጠኝም። እስኪ ታሰራ ተፈታ ምናምን የፍርዱ ቀን ነበርሽ አንቺ፣ እዛ ሄደሽ ነበረ ነበር እና ሲያይሽ፣ እንደው ተገናኝታችኋል፣ እንደው ሊያውራሽ ሞክሯል? ማግኘትም ማየት መታየት አልፈለኩም። ምን ገና እራት ምናምን ብሎ ያሉትን አብረ ፖሊቲክ ምናምን እንደው ነበር፣ መስኪን ሰዎች እንዲህ ናት ብሎ ማለት እኔ ማየትም እንዳየውም አልፈልግም አይተኝም፣ ደስ እንዲለው አልፈልግም። በሰዓት ውስታዊ የሚለው ድምፅም ስለተሰማኝ አሁን ላይም ደግሞ ደስ ሊለው ይችላል። እንዲተጎድች ቢሆን ደስ ሊለው ስለሚችል መታየት አልፈለችም ነው። ይሄ ፍርድ በቂ ነው በቂ አይደለም? ምንድን ነው ለአንቺ የሚፈይድልሽ? እስቲ ንገሪኝ ምን እንደተሰማሽ በፍርዱ። ፍርዱ ይበቃዋል ማለት እንደ ሰው ሰው የሚል ሲታስብ ይበቃዋል ነው የምልህ። እኔነቴን አይቀይረኝም። አሁን ነ ፍርድ ሲ የሞት ፍርድ ይሰረድበትን በሚያን ያክላት ጋ አይደለም ግን እኔ እንኳን አልሞትም። ና ቢያንስን ተማርበ ቢያድኒም እሱ የአስራ ስምንት አመት ቢያንስ ለሌላውም እንኳን ትምህርት ሊሆን ይችላል። ይበቃዋል ነው ምል እኔ ግን ከባድ ነው። በእኔ ቦታ እውነት ብታስቢ፣ እኔ አላቅም ብቻ በሰው ሰውነት፣ ሌላም ነገር ሌላም ነገር ሊያስጠነው ይችል ነበር። ግን አልችልም እንደዛ ብዬ ለመወሰን ራስ አልቻልኩም። እማ ምስክረሹ ምናምን ቢያንስ ትንሽ እንኳን ለመራራት ትሞክር እንዲም እንደሱ ጭካኔ እንደሱ ነገር ሌላም ነገር ነበር የሚያስፈልገው። እኔ አሲዶ ተደግሶበት ማየትም ነገር ነበር የምፈልገው ሕጉ እንደዛ አይፈቅድም አሉ። ያው አስራ ስምንት አመት ፈርደውበታል። በቂ አይደለም ቢሆንም ግን ከምንም ይሻላል ብዬ ነው የምገምተው። ቢጠፋ ቢሰወር ያንን ነገር ላላገኘትም ነበር ወይዘሮ ሳባ ገብረ መድህን የኢትዮጵያ የሴቶች ማህበራት ቅንጅት ወይም ኔትወርክ ኦፍ ኢትዮጵያን ሂዩማን አሶሲሽን ዋና ኃላፊ በኢትዮጵያ በአጠቃላይ በሴቶች ላይ በሚደርሰው የሴቶች ጥቃትና ህጉን በተመለከተ አጠር ያለ አስተያየታቸውን ሰጥተውኝ ነበር። በሴቶች ጥቃት ላይ የሚደረጉት ውሳኔዎች እና የህግ አፈጻጸም ያው እንዲሁ ጥሩ ህጎች አሉ። በአሁኑ ሰዓት ሴቶች ጥቃት ለመከላከል የወጡ ህጎች አሉ፣ ፖሊሲዎች ጭምር አሉ። እነሱ እንዲፈጸሙ ሁሉም ህብረተሰብ መንግስትም መንግስት ያለውንም ድርጅት መስጋት አለበት ብዬ ያስባለሁ። ድርጅቃት ግን በዋናነት ደግሞ የአመለካከትም ጋር በጣም የተያያዘ ስለሆነ ህግ ማውጣትና ህግ ማስፈጸም ብቻ ሳይሆን በአመለካከት ዙሪያ በግንዛቤ ዙሪያ ሰፊ ስራ መሰራት አለበት። በዚህ ደግሞ የሽሽ ድርጅቶች ሴቶች ማህበራት መጠናከር አለባቸው ሴቶች መብቶቻቸውን እንዲጠይቁ ጥቃት እንዲፈጸምባቸው ቶሎ ማመልከት እንዲችሉ እንዲሁ ደግሞ ጥቃት እንዳይፈጸም መከላከል እንዲችሉ ሰፊ ስራ መስራት የሚችሉት እነዚህ የሴቶች ቡድኖች ናቸው ብዬ ስለማስብ እነዚህ መጠናከር አለባቸው ብዬ አስባለሁ እንዲህ የመሰለው እና ሌሎችም ከዚህ የተፈጸሙት ሴቶች ጥቃቶች ሁላችንንም ሊያሰቅቀንና በጣም እንትን ሆነ አስተማሪ የሆነ እርምጃ ሊወሰድበት ይገባል። በሙላ የአሲድ መደፋት የሚለው ነገር ከዚህ በፊትም ስንል እንደነበረው አዲስ ፈኖምና እንደመሆኑ ከወዲሁ ከፍተኛ አስተማሪ እንዲሆኑ ካልተደረገ የቀን ተቀን ልምድ ወይም ደግሞ ክፍተት ይሆናል። ስለዚህ ይህንን አቮይድ ማድረግ የሚቻለው ገና ከጀምሩ አሁን ብቻ አይደለም ከዚህ በፊትም እንደዚህ አሲድ የተፈሰሰባቸው እናቶች፣ ሴቶች፣ እህቶች፣ ወጣት ልጆች ከፍተኛ ችግር ላይ እንደወደቁ እናውቃለን። አይናቸው የታወሩ ወይም ደግሞ ሌላም አካል ጉዳት የደረሰባቸው ሰዎች አሉና ይሄ ነገር ማቆሚያ መደረግ አለበት፣ ግን ብዬ ያስባለሁኝ መንግስት ይሄንን ነገር ለየት ባለ መንገድ አይቶ ለምንድን ነው እየበዛ ያለው? ለምንድን ነው ጨመረ ያለው ተብሎ ጥናት ተደርጎበት በጣም በጣም አስተማሪ የሆነ ከልካይም የሆነ ቅጣት ከልካይም የሆነ አፈጻጸምና ህግ ሊኖር ይገባል ይላሉ። እሺ፣ በጣም ነው ማመሰግነው፣ ወይዘሮ ሳባ። አሜን፣ መልካም መሰረት እንግዲህ በአሁኑ ሰዓት የምትገኘው እርዳታ በመጠየቅ ላይ ነው። መርዳት የምትፈልጉ በመርዳት ትችላላችሁ። በቀጣይነት ደግሞ በዚህ ሳምንት ሌላ እንግዳ ይኖረናል። በዚሁ ርዕስ ላይ ወይዘሮ ማርያም ሙኒር በህግ ሙያ በተለይም በዳኝነትና በጥብቅና ለበርካታ ዓመታት ያገለገሉ ሰው ናቸው። ጥቃት የደረሰባቸውን መጠጊያ የሌላቸውን ሴቶች መጠለያ በመስጠት እያገለገሉ ይገኛሉ። እንግዲህ እኛ ጋር ሲመጡ ብዙ ነገሮች አሉ። አንደኛ ብዙዎቹ ተስፋ ቆርጠው ነው የሚመጡት። እርጉዝ ይሆናሉ ወይም ሲደፈሩ፣ በቃ አለቀልኝ እኔ ዘመድ የለኝ ወገን የለኝ፣ እኔን ለእኔም የሚያስብ ሰው የለም፣ ስለዚህ መሞት አለብኝ መጥፋት ብለው ብዙዎቹ በቃ ሙከራም ያደርጋሉ ራሳቸውን ለማጥፋትም ይሞክራሉ። ከወይዘሮ ማርያም ሙኒር ጋር ያደረግነውን አጠቃላይ ሙሉ ቃለ መጠይቅ ይዘን በዚህ ሳምንት እንመለሳለን። ወደ ተከታዩ ዘገባችን እንለፍ። እያዩ ፈንገስ ምን አይነት ስም ነው እንዳትሉ፣ በአዲስ አበባ አነጋጋሪው ገጸ ባህሪ ነበር ላለፉት ሁለት ዓመታት ተኩል ያህል። አሁን ደግሞ ወደ ዩናይትድ ስቴትስ መጥቷል። እዚህ የመጣውም ፌስታሌን የተሰኘው የሙሉ ሰዓት ትዕይንት ነው። በፌስታሌን እያዩ ፈንገስ እያዩ ፈንገስ እንደ ልቡ ይናገራል። ጽዮን ግርማ በመክፈቻው ላይ ተገኝታ ደራሲው በረከት በላይነህን አነጋግራ ተከታዩን ዘግባለች። እያዩ ፈንገስ የተባለው ገጸ ባህሪ ፌስታሊን ሆኖ የሙሉ ሰዓት ተውኔት እስኪሆን ድረስ በዋቢ ሸበሌ ሆቴል በየወሩ ይቀርብ በነበረው የጃዝ ምሽት ላይ ለሁለት አመት በ25 ክፍል ለተመልካች ቀርቧል። የዚህ ገጸ ባህሪ ፈጣሪ ደራሲ ገጣሚና ጋዜጠኛ በረከት በላይነህ ነው። በአንቲገን ንጉሠ አርማ ፍቅርን የተራበና በበርካታ የመድረክ ቲያትሩ የትወና ብቃቱ የሚታወቀው አርቲስት ግሩም ዘነበ ደግሞ ብቻውን መድረክ የሚቆጣጠርበት ስራው ነው። ሚግዬ ሚግዬ ዛሬ በአራት ፖሊሶች ተይዛ ገባችልኛ። አሁን እንግዲህ እዛ ቁጭ ብላ ካርታዋን ትለጣለጥ ትለብልብ። አውራዎቹ ባለፈው የገቡት ጦር፣ ልብ፣ ዳይመንድ ምናምን የሚባለውን የካርታ ጨዋታ አያውቁትም አሉ። በኋላ ሲጣራ እነሱ የለመዱት በቤት ካርታ መጫወት እያዩ ፈንገስ እያዩ ክኒሊክ በተሰኘው ትዕይንት ላይ ከተጫወተው የተቀነጨበ ነው። ፌስታሌን በሙሉ ተውኔትነት ከቀረበ 11 ወራት አስቆጥሯል። ደራሲው በረከት በላይነህ እንደነገረኝ በዚህ ጊዜ ውስጥ 150 መድረኮች ላይ ለእይታ ቀርቧል። 70 ሺህ ተመልካችም ተመልክቶታል። አስራ

አሁን ፌስታሊን አሜሪካ መጥቷል። በትናንትናው እለትም በዋሽንግተን ዲሲ ኮሎምቢያ ሃይትስ ኤጁኬሽናል ካምፓስ ለእይታ በቅቷል። ተውኔቱ የሁለት ሰዓት ከ ሰላሳ ደቂቃ ሙሉ ተውኔት ነው። ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮችን ይዳሰሳል። ማህበራዊ ህጸጾችን ይነቅሳል፣ ፈጣሪውን ይሞግታል፣ ማህበረሰቡን ይተቻል፣ ሀገራዊ ጉዳዮችን እያነሳ ፖለቲካውን ይሳለቅበታል። በጠንካራ ሀሳብ ሁሉንም ይሞግታል። አንድ ሰው ብቻውን ሙሉ መድረኩን ተቆጣጥሮ ያሳቀ፣ በሀዘን ድባብ አዳራሹን ጸጥ እያደረገ ትንፋሽም እያሳጣ በአዲስ አበባ መቼት ተሰርቶ ዋሽንግተን ዲሲ ያለህን ህዝብ በአንድ አይነት ድባብ ያሰምጣል። ደራሲውን በረከት በላይነ ይህን ሁሉ ታሪክ በአንድ ለማምጣት ታሪኩን እንዴት አዋቀርከው አልኩት፣ ቲያትሩ ከታየ በኋላ ከመድረክ ጀርባ አግኝቸው። እሱ ከነዋሪነት ኢትዮጵያዊ መልክም ኢትዮጵያዊ ልብም ስላለ አንደኛ እሱ ነ፣ ሁለተኛ ተመርቴም ስነልቦና ነው ሁለተኛው ማይነሪስ ሶሽዮሎጂ ነው። ስለ ሶሳይቲ ምናምን ይገርመኛል። በእርግጥ እሱ ስለተማሮች፣ ግን ማንበብ መኖር፣ አዋዋሌ ከግሩም ጋር ራሱ መስራት። በቲያትሩ ላይ የማይወቀስ የማይነቀፍ የለም። ለኢትዮጵያ ሀገራዊ ችግሮች ተጠያቂ የሚያደርገው ሁሉንም ነው። ወጣቶች ቲያትሩን ካዩት በኋላ በአዲስ አበባ ይሰጧችሁ የነበረው ምላሽ ምን ነበር? አልኩት በረከትን። እሱ ልዩ ነው። አሁን ይህ ቲያትር እንዳልኩት ከቲያትርነቱ በላይ ሰጪ የመሆኑ ነገር ይበዛል። እንደ ጅማት፣ እንደዚህ አሳስረው የያዙት እንዲህ አይነት ትምህርቶች ናቸው። ስለ ሶሳይቲ ግድ መስጠት፣ አንተ እያለ ማዋራት፣ አንቺ እያለ ማዋራት። ካይታችሁ ከሆነ አንተ እያለ የሚያዋራው። ስለዚህ ወጣት ገብቶ ሰውስጥ አንተ እያል እያናገርሽው ላይወደው ላይገርሞ አይችልም ከሚወጣት አይደል አሻራው በልኩ የተራመደ መውታት ውስጥ ገባው መግባት ያልወግደን ተውኔቱ ዘፈንም ተሰርቶለታል። የዚህ ተውኔት ፕሮዲውሰር ገጣሚ አበባው መላኩ ነው። ሙዚቃውን ጆርጋ መስፍን አበጋዝ ክብረ ወርቅና ግሩም መዝሙር ናቸው የሰሩት። ዜማ ደራሲና ሙዚቃ ፕሮዲውሰሩ አለማየሁ ደመቀ ነው። በዛ ወርቅ አስፋውና ግዛቸው ተሾመ ደግሞ አንድ ሙዚቃ በድምፅ ተጫውተዋል። በዛ ወርቅ ከመድረክ ጀርባ ነበረች። ዘፈኑን ሰምታ መገረሟን ነገረችኝ። አዲስ አበባ በነበረችበት ጊዜ ዘፈን እንድትሰራላቸው ሲጠይቋት በደስታ አንድ ቀን አጥንታው ሰርታላቸው መጣች። በመድረኩ ላይ ከትዕይንቱ ጋር ተቀናብሮ ስትሰማው ግን መደነቋን መሸሸግ አልቻለችም። ጥሩና ብዙ ነገሮችን የሚያመራምር የሚያስደስት ነገር ነው እና ጉለፈሳ ገንደቦ ድምፁን ስሰማው እንደዚህ ጥሩ ነበር። ለዚህ አላማ ነበር እንዴ የሰራሁት? ማለት ድምጼ ጥሩ ነው ማለት ሳይሆን ለዚህ ለተቀደሰ አላማ ነው ለካ የሰራሁት ጥሩ ነው ብሎ ደስ አለ። ቲያትሩ አሜሪካ መጥቶ እንዲታይ ያደረገው ኢንኬጃርት ነው። የድርጅቱ ባለቤትና ስራ አስኪያጅ አቶ በቀለ ተሾመ በትላንትናው ምሽት ዘጠኝ መቶ ሰው ቲያትሩን እንደተመለከተ ገልጾልኛል። በቀጣይም ለሶስት ወር በተለያዩ የዩናይትድ ስቴትስ ግዛቶች እንደሚታይ ተናግሯል። በዋሽንግተን ዲሲ የነበረው ትዕይንት ሊንኬጅ አርትስ ይሳቃል ኢንተርቴንመንት እና ጣይቱ የባህል ማዕከል በጋራ ያዘጋጁት ነው። የጣይቱ የባህል ማዕከል ስራ አስኪያጅ አርቲስት አለም ፀሐይ ወዳጆን ከቲያትሩ በኋላ ጠይቂያት ነበር። እጅግ የሚደንቅ ነገር ነው። የሚደንቀው ለምንድን ነው? ብዙ ጊዜ ቲያትር ላይ እድሜን ሙሉ በገበርኩበት ዘመን በአንድ ሰው ትከሻ ይሄን ያህል ሰዓት መድረክ ላይ ይዞ መገኘት እጅግ ከባድ ነው። አንዳንድ ጊዜ አምስት ስድስት ሆነንም ወይም ከዛ ቁጥር በላይ ሆነን ኦዲየንሱን የማንይዝበት ጊዜ አለን። ስለዚህ አንድ ተዋናይ ግን ሎኪንጉን ይዞ ድምፁን ይዞ ያንን ጉልበት ይዞ በእንዲህ አይነት መልክ የተሳካ ነገር ማድረጉ የሚያስደንቅና የሚያስገርም ግሩም። ያስቃል፣ ያስለቅሳል። የድርሰቱ ቅደም ተከተል ራሱ ካለበት እስከ መጨረሻ ክላይማክሱን እየጠበቀ መሄድ ትርኢት ነው። ግሩም ዘነበ ቲያትሩ ካበቃ በኋላ ሁሉንም አመስግኗል ቲያትሩ አዲስ አበባ ከታየው የተቀነሰም የተጨመረም የለበትም ብሏል የተመልካቹ ግለት ቲያትሩን ሳምንት እሁድ እንዲደገም አድርጎታል ብላለች አለም ፀሐይ ወዳጆ ከሂስሙላ ሽንጎ እየተሟገተ በሰንሰለት እየተጎተተ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው፣ ጋቢና ቪኦኤ የዚህ ደግሞ መስታወት ዲጄ ፋትሱ መጥቷል። አፍሪካን በፍቅሩ ብድክንፍ ያደረጋት ቁጥር አንድ ዲጄ እዚህ ይገኛል። ሴሌብሪቲ ዲጄ የሰር ወሳ ሰላም ናችሁ? ጋቢና እንዴት ናችሁ? አድማጮቻችን በጣም ሰላም ነን። ተሳፈር እስቲ ሄኖክ ማህሪ በጣም ከበድ ያለ ሽልማት አለው ስትል ነበር ትናንትና፣ በሌጎስ ናይጄሪያ ኦል አፍሪካን ሚውዚክ አዋርድ ወይም አፍሪ አሚ አፍ አፍሪማ አፍሪማ፣ የታወቀ ዋርማ ይመስላል። ትናንት ተካሄደ ነበር ና በሚገርም ሁኔታ ከዚህ ቀደም እንሰማቸው በኢስት አፍሪካ ነበር ብዙ የኛ በምስራቅ ነበር። አሁን ግን ምን አይነት ሙዚቃ የምዕራብ አፍሪካ የሚሰራል ወይስ ኢትዮጵያዊቶች ናቸው? ኦል አፍሪካን እንትን ነው አፍሪካን አር ኤን ቢ የአፍሪካ ቤስት አር ኤን ቢ ተብሎ የተሸለመው ቤስት አር ኤን ቢ አርቲስት ተብሎ ሰዎችን ነገራችን ላይ ስለ ሄኖክ እኔ ከኔ ጋር ነው አብሮ የተማረ ነው፣ አብረን የተመረቅ ነው። ሄኖክ መሀሪ ማለት በጣም ዴዲኬትድ ምንድን ነው፣ በጣም ትጉህ ትጉህ ተማሪ የነበረ ነው። ከአንደኛ እስከ አራተኛ አመት ድረስ ስንማራ አብረን አንደኛ የወጣ የጨረሰ ተማሪ ነው። በጣም ጎበዝ ሙዚቀኛ ነው። እሱ ብቻ አይደለም፣ ወንድሞቹ በጣም ጎበዝ ሙዚቀኞች ናቸው። መሀሪ ብራዘርስ የሚል በአባታቸው ስም እየተሰየመ ባንድ የሙዚቃ ባንድ ነበራቸው። እሱም በጣም ብዙ ይሰሩ ነበር በተለይም ከዘሪቱ ጋር ብዙ ሙዚቃዎች ብዙ መድረኮችን ሰርተዋል። አቀናባሪ ሮቤል መሀሪ የእሱ ተከታይ ነው። ሄኖክ በነገራችን ላይ የመጀመሪያ ልጅ ነው ለቤቱ። ሮቤል መሀሪ ሁለተኛ ነው፣ እና ሮቤል መሀሪ ደግሞ ለዋም ይቀጥላል። ከዛ በጣም ጎበዝ ሙዚቀኛ ነው። ሮቤልም ጊታር በጣም ጎበዝ ነው፣ አቀናባይ ነው። ወጣቶች ናቸው። ሁሉም ደግሞ ሁሉም ወጣቶች ናቸው። በሚገርመው አንድ ልጨርስላችሁ፣ እናትና አባታቸውም ሀገር ፍቅር የኖሩ አርቲስቶች ናቸው። እና የአርቲስቶች ልጆች ናቸው። እነሱም አርቲስት አመሰግናለሁ። አልበማቸውም እንግዲህ ሄኖክና ማሪ ብራዘርስ የተሰኘው አልበም ነው። በዚህ አልበም ላይ ያሸነፉት ሌላ መጨመርልህ ነገር እንግዲህ ከአልበሙ ላይ አንድ ሙዚቃ እንጋብዛችኋለንደስ ብሎኛል የሚለውን ደስ ብሎናል የሚለው የራሱ ሙዚቃ እንጋብእንኳን ደስ ያለ ሄኖክ ማሪ እንኳን ደስ ያለ ሄኖክ Mimi me the same sense same የኢትዮጵያ ማህበረሰባዊና ፖለቲካ ስላቅ በአንድ ሰዓት ተውኔት ይህን ይመስላል። አሁን ደግሞ ወደ ዩናይትድ ስቴትስ የፕሬዝዳንታዊ ምርጫ ንለፍ። ነገ አሜሪካውያን ለሚቀጥሉት አራት አመታት ሀገሪቱን የምትመራ ወይም የሚመራውን ይመርጣሉ። ዲሞክራቲዋ ሂለሪ ክሊንተንና ሪፐብሊካኑ ዶናልድ ትራምፕ የሚያደርጉትን ፉክክር በማጠናቀቅ ላይ ናቸው። ለመሆኑ የአሜሪካ ምርጫ ከኢትዮጵያውያን ለኢትዮጵያውያን ምን ፋይዳ አለው? እንዴት ያዩታል? እስክንድር ፍሬው በአዲስ አበባ ተዘዋውሮ ሰዎችን አነጋግሯል። በነገ እለት የሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ እንደ በርካታ የዓለም አካባቢዎች ሁሉ እዚህ በኢትዮጵያም ትኩረት መሳቡ አልቀረም። ድምፅ የመስጠት መብት ባይኖራቸው እንኳን ድጋፋቸውን የሚገልጹለት፣ እንዲያሸንፍ የሚመኙለት እጩ እንዳላቸው ያነጋገርኳቸው አስተያየት ሰጪዎች ገልጸዋል። ሂደቱን የመከታተላቸው ምክንያት፣ የትኩረታቸው መነሻ የአሜሪካ ተጽዕኖ የመፍጠር አቅምና የምርጫው ዲሞክራሲያዊነት መሆኑንም ተናግረዋል። በጂኦግራፊና አካባቢያዊ ጥናት የሶስተኛ ዓመት የፒኤችዲ ተማሪ መሆኑን ያስታወቀው መዚድ ካሳ ይህንኑ ያብራራው። እንደ ሞዴል ልንጠቀምበት ወይም እንደ ሞዴል ልናነሳው ስለ ጀስት ነው፣ እንደ ሞዴል ሊሆን ስለሚችል ስለምናምን ምሳሌ መሆን ስለሚችል ምክንያቱም ነው። ሞሮለስ በዚች ፕላኔት ላይ የተሻለ ዲሞክራቲክ የሆነ ሁኔታ ያለባት ሀገር አሜሪካናት ተብሎ ይታሰባለም፣ ነውም ኢንፋክት በእኔ ባለኝ ኤክስፔሪንስ ኢትዮጵያኖች የአሜሪካን የምርጫ አስተሳሰብ ብናራምድ እጅግ በጣም የተሻለ ደረጃ እንደርሳለን ብዬ አስባለሁ። ካነጋገርኳቸው የአዲስ አበባ ዩኒቨርሲቲ ተማሪዎች አብዛኛዎቹ ከዶናልድ ትራምፕ ይልቅ የሂላሪ ክሊንተንን ማሸነፍ እንደሚመርጡ አስረድተዋል። የሁለተኛ ዓመት የፍልስፍና ተማሪ የሆነችው ማህሌት አበራ ምላሿ ፈጣንና ግልጽ ነው። ሂላሪ ክሊንተን። ምክንያትሽ ጠንካራ ስለሆነች ከሰው የበለጠ ኮንፊደንስ ስላላት በራስ መተማመን በራስ መተማመን ስላላት እና እቅዶቿም አሪፍ ስለሆነ ለምሳሌ ስቴ እቅዶች ሲባል የትኞቹን እቅዶች ማለት ይችላል። ግን አስተያየቶች እኔ ዲቤታቸውን አዳምጫ ነበር። የዶናልድ ትራምፕ አስተያየቶች አስተያየቱ ደስ አይልም ያለው ይሄ ግንብ ምናምን የሚለው ነገር የሜክሲኮና እና ካለው አንጻር እሷ ሴትም ስለሆንኩኝ ኮንፊደንሷን ስለወደድኩላት ምናምን ዲቤቷን ላይ ጠንካራ ስለሆነች ክርክሮች ላይ ያ ክርክር ግን ከአጠቃላይ በአፍሪካ ላይ ሊከተሉ ይችላሉ ብለሽ ከምታስቢው ፖሊሲ አንጻር በኢትዮጵያ ላይ ከእሱ አንጻር ሳይተሸዋል ለምሳሌ እንደዛ በቃ አሜሪካን ፕሬዚዳንት ነው የምትሆነው። ያው ኢኮኖሚያቸው ሞር ኢንፍሉንሰር ስለሆኑ አፍሪካ ላይ እንትን የሆነ ኢንፍሉንስ ይኖራቸዋል እንጂ በቃ እነሱ አሜሪካ ላይ ነው ምን ለምንኛ ስለ አፍሪካ ለምን እናስባለን? ፕሬዚዳንትነት አሜሪካ እስከሆነ ድረስ ማለት ነው። እንደዛ ነው። ሮብ ጧት ስትነቂ ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆኖ ተመረጡ ሚል ዜና ብትሰሚ ምን ስሜት ያሳደብሻል? እንግዲህ ለአሜሪካኖች አራት አመት ብቻ ትላለው ማለት ነው። በዚሁ ዩኒቨርሲቲ የፈልሰፍና የሁለተኛ አመት ተማሪ የሆነው ሀብታሙ ማርቆስ ተመሳሳይ ሀሳብ አንጸባርቋል። እኔ ክሊንተን ብትመረጥና ና እሷ ብታሸንፍ ደስ ይለኛል። ከምታነሳቸው ነገሮች አንጻር ማለትም ሀገሪቷም እስካሁን ስትማራበት የነበረው በዲሞክራቲክ ይመስለኛል። ከዛም አንጻር ልምድም አላት ብዬ አስባለሁ ከብዙ አቅጣጫ እና ለዛ እሷ ብታሸንፍ ደስ ይለኛል። ብዙ ምንትን ባልልም ግን እሷ ብታሸንፍ አሪፍ ይመስለኛል። በፖለቲካ ሳይንስ ና ዓለም አቀፍ ግንኙነት ትምህርት ክፍል የሶስተኛ ዓመት ተማሪ የሆነችው አህላም አወል ደግሞ ሂላሪ ክሊንተን በስደተኞች ላይ የሚከተሉት ፖሊሲ ከዶናልድ ትራምፕ እንደሚሻል ታምናለች ምክንያቱም ሞር ኢሚግራንት ለስደተኞች፣ አዎ ለስደተኞች ያላት አመለካከት ጥሩ ይመስለኛል። ዶናልድ ትራምፕ በጣም ኮንዘርቫቲቭ እና ወጋ አጥባቂ፣ አዎ ወጋ አጥባቂ የሚባለው ነው ና ለብዙም አሜሪካ ያው ኔሽን ኦፍ ኢሚግራንትስ እንደመሆኗ መጠን የስደተኞች ሀገር፣ አዎ የስደተኞች ሀገር እንደመሆኗ መጠን ለስደተኞች ያለውን ቫሊዩ በጣም ይቀንሰዋል ብዬ አስባለሁ። ና ከብዙ አሜሪካ ከብዙ ሀገሮች ጋር ያላትን ሪሌሽን በብዙ ምድረ ሁከት ሊያበላሸው ይችላል ብዬ አስባለሁ። እሷ ለአሜሪካ ሴት መሆኗም አዲስ ኤክስፒሪየንስ ሊያመጣ ይችላል በሚል አስባለሁ። ግን እዚህ ላይ አንቺ የስደተኞች ጉዳይ ለምን ያሳስብሻል? ዘመዶች ያሉሽ አሜሪካ የሚኖሩ፣ አንቺ ወደፊት አሜሪካ መኖር ትፈልጊያለሽ ወይስ አጠቃላዩን ነገር ነው ያገሻለሽ? ዘመዶች አሉኝ አሜሪካ ለመኖር ሀሳብ የለኝም ግን ያው ሲጀመር ስደተኞች ነው ሀገሯን የመሰረቷት ስለዚህ ይሄን ያህል የጠበቀ ፖሊሲ ሊኖራቸው አይገባም ብዬ አስባለሁ። አለፍ አለፍ እያልኩ ያነጋገርኳቸው የአዲስ አበባ ዩኒቨርሲቲ ተማሪዎች ከዶናልድ ትራምፕ ይልቅ ሂላሪ ክሊንተን እንዲያሸንፉ ይመኛሉ። ዶናልድ ትራምፕ የሚል የማስተዋወቂያ እስክሪብቶ የያዘች ወጣት ሳትቀር የምመኘው ክሊንተን እንዲያሸንፉ ነው ብላኛለች። እርሷም ሆነች ሌሎች አስተያየት ሰጪዎች ካስቀመጧቸው ምክንያቶች አንዱ ደግሞ በዶናልድ ትራምፕ የስደተኞችና የውጭ ጉዳይ ፖሊሲ ላይ ያላቸው ጥርጣሬ ነው። በእርግጥ የፕሬዝዳንቶች መቀያየር መሰረታዊ የሆነ የፖሊሲ ለውጥ ሊያመጣ ይችላል ወይ? በዚህና በተያያዥ ጉዳዮች ላይ ከአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ጋር ያደረግኩትን ቃለ ምልልስ በነገው ዕለት ይዤ ቀርባለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር፣ እናመሰግናለን። በነገ ዕለት ዩናይትድ ስቴትስ የምታካሄደውን የፕሬዚዳንታዊ ምርጫ የአሜሪካ ድምፅ ሬዲዮ በቀጥታ በፌስቡክ አት ቪኦኤ አማሪክ ላይ ለእናንተ ሙሉ ቀን ዘገባ የምናቀርብ ይሆናል እንድትከታተሉ እንጋብዛለን በኢትዮጵያ ደግሞ እንግዲህ ኃይሌ ገብረስላሴ ፕሬዚዳንት ሆኗል የኢትዮጵያ አትሌቲክስ ፌዴሬሽንን ሊያስተዳድር የሁለት ጊዜ የኦሎምፒክ ወርቅ ሜዳሊያ አሸናፊ ና በተለያዩ ርቀቶች የ27 ክብረ ወሰኖችን ያስመዘገበው ኃይሌ ገብረስላሴ መመረጡን መዘገብ እንፈልጋለን ዛሬ ዝግጅታችን በዚሁ እየተጠናቀቀ ነው ማርከስ ሳሙኤልሰን እንግዲህ የሰው ትርፍ የለውም ግን ዛሬ ጋቢና ሞልታለች በዚህ ሳምንት እናቀርበዋለን ስለዚህ እንግዲህ በዚሁ እንሰናበታችሁ የዛሬው ፕሮግራማችን ይህንን ይመስላል አስተያየት ጋዜጣዎቻችን በቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱ። ሞክቢል ና ዲጄ ፋቱ ናቸው አብረውን የቆዩት። መልካም ምሽት።